Voice of America! በሰሜን ኢትዮጵያ ለአርባ ቀናት የስልክና ኢንተርኔት አገልግሎት በመቋረጡ ምክንያት እንዲሁም በዚያ ምን እንደተፈጠረ በፌዴራል መንግስትና በትግራይ ክልል አመራሮችና በህወሓት አመራሮች ከሚሰጠው መግለጫ ውጪ ከነዋሪዎች ምንም አይነት መረጃ ባለመኖሩ እዚያ ቤተሰብ ያላቸው ስለ ቤተሰባቸው በዚያ ያሉ ደግሞ ከክልል ውጭ ስላሉ ቤተሰቦቻቸው ሲጨነቁ ሰንብተዋል። እሁድ ዕለት በመቀሌ ከተማ የስልክ አገልግሎት ተጀምሯል። ነገር ግን አሁንም በሌሎቹ አብዛኞቹ ከተሞች የስልክ አገልግሎት ባለመጀመሩ ይህ ጭንቀት የብዙዎች እንደሆነ የቤተሰብ አባላት ይናገራሉ። ኃይለ ሚካኤል ደቤሳ የተባለ የፋና ብሮድካስቲንግ ኮርፖሬት ዘጋቢ ለስራ ጉዳይ ወደ መቀሌ ባመራበት ወቅት በዩኒቨርሲቲው ግቢ ያገኛቸውን ከሁለት መቶ በላይ የሚሆኑ ተማሪዎች ወላጆች ስልክ ቁጥር በመቀበል ደህንነታቸውን እንደነገራቸው ገልጾልናል የሆነውን እንዲህ አስረዳል። እዚህ በራያ ግንባር ጄኔራል ባጫ የሚመሩት ጦር እዛ ተገባ በኋላ የመቀሌ ከተማን ከሰራን በኋላ በመቀሌ ከተማ ውስጥ መከላከያ መቆጣጠሩን የሚያሳይ የመጀመሪያ የቴሌቪዥን ዘገባ የሰራ ነው። እኛ ከኛ በራያ ግንባር የገባ ነበርና ከዚህ ጋር ጎን ለጎን ተያይዞ ተማሪዎች ያሉበት ሁኔታ ምን ይመስላል የሚለውንም ደግሞ ብዙ ቤተሰብ ከተማሪው ጋር ተቆራርጦ ስላለ መገናኘት ስላልቻለ ከድፍን ኢትዮጵያ የመጡ ተማሪዎች ስላሉ ድፍን ኢትዮጵያ ውስጥ ያለ ማህበረሰብ ተች የሚያደርግ ነው እና ብዙ ሰፈርን የሚረብሽ፣ ቤተሰብን የሚረብሽ፣ አካባቢን የሚረብሽ ስሜት ስላለ ይህንን ነገር ማስተንፈስ አለብን ብለን ዜና እየሰራ ነበርና ዩኒቨርሲቲ ላይ ሄጄ ዜና ከሰራው በኋላ ብዙ ልጆችን ደግሞ ማግኘት ስላልቻልኩኝ ዜናውን ሰርቼ ከወጣው በኋላ ተመልሼ ወደ ዩኒቨርሲቲ ሄድኩኝ። መጀመሪያ አይደር ካምፓስ ነበር ይልኩት። አይደር ካምፓስ ውስጥ ሶስት አይነት ተማሪዎች አሉ። አንደኛ የጤና ሳይንስ ተመራቂ ተማሪዎች አሉ፣ ሁለተኛ የሜዲሲን ተማሪዎች አሉ፣ ሶስተኛ ሁለተኛ ደግሞ የጨረሱ ዶክተሮች ስፔሻላይዝ ለማድረግ የመጡ ዶክተሮች አሉና ሶስት ትሜዲት የተለያየ ትሜት ያለበት ግቢ ስለነበረ ገባን። መጀመሪያ ስፔሻላይዝድ እና ሰብ ስፔሻላይዝ ለማድረግ የገቡ ተማሪዎችን አገኟቸው። ዶክተር ናቸው። ከዩኒቨርሲቲ ውጭ ሆነው ቤት ይዘው የሚማሩ ናቸው እና ዶክተር የመሰረቱ ናቸው አብዛኞቹ። ግን በዛ ግጭት ስለነበረ ወደ ዩኒቨርሲቲ መተው። ዶር ትሰጥቷቸው ዶር ውስጥ ነበር እና የነበሩበት ሁኔታ በጣም ልብ የሚነካ ነበረ። ልጅ ያላቸዋል እናት፣ አባት ሌላም ቤተሰብ ደግሞ በግቡ ድምጣቸው የሚጠብቃል እና የሀገርን ብዙ ችግር የሚያቃልሉ እነዛ ዶክተሮች ኩምሽሽ ብሎ በአንዲት ጠባብ ቤቱ አስራ አምስት እና ከዛ በላይ ሆኖ ስንመለከታቸው በጣም አሳዘነኝ። ቤተሰብ ጋር መገናኘት አልቻሉም እና ስሜታቸውን ሲያገሩኝ በቃ ቶሎ በልውጡ እና ስማችሁን በወረቀት መዝግባችሁ የእናንተን ስም የቤተሰብን ስልክ ቁጥር መዝግባቱ ቶሎ ስጡኝ ያልኳቸው፣ አጠገባቸው አካባቢያቸው ላይ የሌሉ ተማሪዎችንም እንደዛ እንድመዘግቡልኝ ያደረግኩኝ ወጣውኝና እንደገና ደግሞ የሚሉስን ተማሪዎችንም ለብቻ እንደዛው ስማቸውም የቤተሰብ ስልክ ከዛ ደግሞ የጤና ሳይንስ ተማሪዎች አሉ። የእነሱንም አስመዘገብኩኝና በአንድ ላይ ደግሞ ፎቶግራፊ ያስኩኝና ይዜ ወጣሁኝ። እኛ እዛ መቀሌ ከሰራን በኋላ ከመቀሌ ሁለት መቶ ሀያ ኪሎ ሜትር ወደ ኋላ ተመልሰን ነው የደረመውን ዜና ወደ ተቋም የምንልከው፣ ምክንያቱም ኢንተርኔት ያለበት አካባቢ አላማት አካባቢ ላይ ሆነን ስለምንልክ ልክ እዚህ ከመጣው በኋላ የሚገርምሽ ሲሆን የመጀመሪያ ቀን ዋና የዜና ስራዬን ከጨረስኩ በኋላ ተማሪዎችን ከቤተሰብ ለማገናኘት ወይም ደግሞ አሉ የሚለውን ነገር ለማድረግ ከምሽቱ ሶስት ሰዓት እስከ አምስት ሰዓት ድረስ ስልክ እየደወልኩኝ ቤተሰብ ጋር እነግራቸውን ነበረ ከሌ ከሌ የሚባል ተማሪም ከሌለ ለፍረ ሄጄ አግኝቻለሁ ሰላም መሆኑን አሳውቁልኝ ብሎ ነው ወይም ብላኑ እያልኩኝ ቤተሰብ ጋር ስልክ እደውል ነበር እና የነበረው ስሜት እጅግ በጣም ልብ የሚነካ ነበር። ካርድ ሁሉ ጨርሼ ወጥቼ ካርድ ገዝቼ የማያነሱ ቤተሰቦች ስልኮች ነበሩ እና እነሱን ደግሞ በቴክስት አሳውቃለሁ። እኔ ሀይል ሚካኤል ቤሚስ እባላለሁ፣ ፋና ቴሌቪዥን ጋዜጠኛ ነኝ፣ መቀሌ ዩኒቨርሲቲ ለቢለዚህ በሄጅ ከሌና ቪንኬ ብዬ ቴክስት አድርግላቸዋለሁ። ይህን ቴክስት ብዬ ወዲያው እየደወሉልኝ፣ የዛን ቀን ሌሊቱን ሁሉ አልተኛውም። ቤተሰብ በጣም ተጨንቆ ነበርና የሚያሳዝን ሪአክሽን ነበረ። ከቤተሰብ አንዳንዶቹ ወጣ ዋለ ብዬ ብቼ ፓርቲ ነበረ። አንዳንዶቹ ደግሞ ከአንድ ወር በላይ ትዳር ያላቸዋሉ ቅድም እንደነገርኩሽ ዶክተሮች ስላሉ ማለት ነው። እና እነ የልጆቻቸውንም ድምፅ ጭምር እያለቀሱ ሲያሰሙ ነበርና የእነሱ ነገር ልቤን ነርቶት ነበረ። ኃይለ ሚካኤል ስልክ ደውሎ ከነገራቸው ወላጆች አንዷ ወይዘሮ ፈትያ በመቀሌ ዩኒቨርሲቲ የአራተኛ ዓመት ተማሪ የሆነች ልጃቸው ሊዲያ ደህንነት ሲነገራቸው የተሰማቸውን አካፍለውናል።

እንደው መልሼ ደውዬ ራሱ ለእሱ ራሱ አነጋግሬዋለሁ እንደገና እና በጣም ደስ ነው የተሰማኝ። የእድሜና ጤና ይስጠው በጣም መርቄዋለሁ። የዛን የገና እሱ እንደዛ ብሎ ሲያናግረኝ ነው እንደውም የተሻለኝ ሁሉንም የተሻለኝ። እንግዲህ አንድ ወር አካባቢ ነበረ አይደለ? ስልክ ከተቋረጠ በዛ አንድ ወር ውስጥ እንደው እንዴት ነበረ እመቤት? አይወራ እሱ አይወራ አልኩሽ እኮ ከዛን ሰዓት ከዛን ሰዓት ጀምሮ በቃ ህመም ላይ ነበር። ብ ከዚህ በፊት ራሱ አያመኝም ነበር። አሁን ካፊል ቤክስ ሄድ ሁልል ንትልስ ጨመረ እንደተባል ራስ ምታት የማይለቅ ራስ ምታት ጥንቀት ነው እየተባልብን በጣም ታመምኩ ነበር። እሱ በደወለበት ሰዓት ራሱ የፈና ጋዜጠኛ በደወለበት ሰዓት ራሱ ታምኜ ነበር። ደወሉ ታዲያ አገኘኋት፣ አገኘኋት አሁን ቤት አገኘኋት። አቶ አስቻለው ተፈራ የናትናኤል ተፈራ አባት ናቸው። የስልክ ግንኙነት መቋረጡ በቤተሰብ ላይ ፈጥሮት የነበረውን ጭንቀት አካፍለውናል። በሀያ ሶስት ሸኝተን ከዚህ ሀያ አራት ቅምት ሀያ አራት ያው ቀጥታ ከዚህ ፍላይት ነበረና እዛ ገባ። ማታ በሰላም መግባቱን አረጋገጥን። ልክ በማግስቱ እንግዲህ ይህ ጦርነቱ ተጀመረ። መከላከያ እንደዚህ አይነት ጥቃት ተደርሶበት ሳንወድ ወደ ጦርነቱ ገብተናል የሚል መልእክት የተላለፈ በዚህ በቃ በጣም በጣም በጣም ሲጨነቅ ነበረ እና እጅግ በጣም በጣም በጣም ሲረበሽ ነበረ። እንደ ወላጅ ተጨነቅን። አንድ ወር ሙሉ እንዴት እናርግ? ስልክ የለ፣ ምን እንደ ገጠማቸው አናቅ። በወቅቱ የነበሩ ጠባቂዎች በሙሉ የፌዴራል ፖሊሶች ከዛ መሄዳቸው ተነገረን። በቃ በጣም ኃይለኛ ስቃይ ውስጥ ነው እየሰነበት ነው። እኛም የእነሱን መረጃ አናገኝም እነሱም የእኛን መረጃ አያገኙም። በጣም ኃይለኛ ስቃይና እንግልት ውስጥ ነበር። ከዛም በኋላ መቀሌ ቁጥጥር ውስጥ ከ በመከላከያ ኃይል ቁጥጥር ውስጥ ከገባ በኋላ ጋዜጠኞች ወደዛ ሄደው ሲዘግቡ ነበርና እና በወቅቱ ኃይለ ሚካኤል ዴቢሳ ጋዜጠኛው ለበፋና እነሱን ሌሎች አይደር ተማሪዎችን የህክምና ተማሪዎችን ኢንተርቪው ሲያደርግ ሰማን። አጋጣሚ ስልኩ ነበረንና ከሁለት ከሁለት መቶ ኪሎ ሜትር በላይ ርቀት ላይ ባለበት ሆኖ ስልክ አነሳልን። እባክህ ተቸግረናል፣ ምን የሆኑ ምን ሆን አና እባክህ፣ አንድ እንደው እስከ ቦታው ሄደህ እንደው የልጆቻችንን ነገር ብትዘግብልን የሚል ነገር አስተላለፍ ነው። እሱም በጣም በታማኝነት እዛ ሄዶ ልጆቹን አነጋግሮ ከዛም በኋላ ፎቶአቸውን በትግባና በአንዳንድ ትን ትልቅ በጣም ነፍሳችን ተመለሰች። ከዛም በኋላ በጣም በጣም አሁን የኔ ባለቤት አለችና የእሱና በቃ ያየችውን መንገደኛ በሙሉ መቀ ስለ መቀሌ ምንም የማያውቀውም እባካችሁ መቀሌነ መቀሌ ላይ እንዴ ስለ መቀሌ ኢንፎርሜሽን አላችሁ እያለ የተጠይቅ ነበረ እና ባጠቃለይ እንደው ጊዜሽን ላለመሻማት፣ ይሄ ነው ጉጀ ለመግለጽ ይከብደኝ ነበር የኔነ። አሁን ግን ስልክ ሰራና አገኛችሁት? አዎ በጣም አገኘን። በጣም ደስ ቻለን። እግዚአብሔር ደግሞ ይመስገን። አሁን ደግሞ አንጎ የልጄ ጓደኛ አባት አዲስ አበባ ነዋሪ ናቸው እና ከዛ በኋላ ሄደው ሶስት ልጆችን ጓደኞች ጓደኞችን ይዘው አዲስ አበባ ድረስ አሁን መጡ። በጣም በደስታ ላይ ነን። በጣም በጭንቀት ሰዓት በዘገባውም በግሉም የልጆቻቸውን ድምፅ ላሰማቸው ኃይለ ሚካኤል ምስጋናን አቅርበዋል። እኔ በዚህ አጋጣሚ ጋዜጠኞቻችን፣ በተለይ አይለ ሚካኤል ደቢሳ ከቦታ በጣም እኔ በእውነት ገንዘብ በኪሱ ያለውን ገንዘብ ሁሉ ሳይቀር ለተማሪዎቹ ሰጥተው ከተማሪዎቹ ጋር ተነስተው እንደዚህ አይነት የዜግነት ፍቅር በእውነት በቃላት የሚገለጽ አይደለም እና በእውነት ኔ በወላጅ ስም በጣም ነው የማመሰግነው። አንቺን ምስጋና ብታቀርብልኝ በጣም ደስ ይለኛል። እኔ በትላንትናው እለት ያነጋገር ናቸው ሁለት የመቀሌ ዩኒቨርሲቲ ተማሪዎች ያለፉትን አርባ ቀናት እንዴት እንዳሳለፉ መግለጻቸው ይታወሳል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።